የዲደብልዩ ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ፤ ጋምቤላ ክልል አንዳንድ አካባቢዎች የተከሰተውን ግጭት ለመፍታት የሰላም ጉባኤዎች እየተካሄዱ ነው። ማሊና ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የሚያግድ ደንብ ይፋ አደረጉ። ተርኪዬ ራሱን እስላማዊ መንግስት በሚለው ቡድን አባልነት የተጠረጠሩ 125 ሰዎች አሰረች። በዘመቻው እስካሁን የታሰሩት 600 ደርሰዋል። የአውሮፓ ህብረት እስራኤል ጋዛ ውስጥ የሚንቀሳቀሱ የረድኤት ድርጅቶችን ማገዷ ሕይወት አድን እርዳታዎች ወደ ህዝቡ እንዳይደርሱ ያደርጋል ሲል አስጠነቀቀ። ዜናው በዝርዝር። ጋምቤላ ክልል አንዳንድ አካባቢዎች የተከሰተውን ግጭት ለመፍታት የሰላም ጉባኤዎች እየተካሄዱ ነው። የሰላም ጉባኤው በተለይ ግጭት በተደጋጋሚ በሚከሰትባቸው በንዌርና አኝዋ ወረዳዎች የማህበረሰቡን ተወካዮች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን ያሳተፈ መሆኑ ተገልጿል። የፌዴራል ባለስልጣናትን መገኘታቸውን ነጋሳ ደሳለኝ ካሶሳ ይላከው ዜና ያመለክታል። በውይይቱም የሚከሰቱ አለመግባባቶችን ሰላማዊ በሆነ መልኩ መፍታት በጋምቤላ ከተማ ዙሪያ አቦል በተባለ ወረዳና ኢታንግ ልዩ ወረዳ በሰላማዊ ሰዎች ላይ ጥቃ ስርዓት የሚያደርሱ ታጣቂዎችንም ትጥቅ እንዲፈቱ የሚሉ ሀሳቦች መነሳታቸውን በጋምቤላ ከተማ ከሀገር ሽማግሌዎች አንዱ የሆኑት አቶ አዶል አጓ ለዶች ቨለ ተናግረዋል። የክልሉ አስተዳደር ቀደም ብሎ ግጭት በተከሰተባቸው አካባቢዎች ሁኔታዎችን ለመቆጣጠር የሰዓት እላፊ ገደብ መጣሉ ይታወሳል። አቶ አዶል ከዛ ወዲህ አንጻራዊ ሰላም መኖሩን ገልጸዋል። ውይይቶቹ ተጀምረዋል። ውይይቶቹ ተጀምሮት ሀገር ሽማግሌዎችን ውስጥ በመጥራት ነው የአካባቢው ከሁለቱ ወገን ሀገር ሽማግሌዎች በመጥራት የአማራት መሪዎችም አሉ፣ አመት አባቶች እና በዚህ ሰላም ዙሪያ ምን ይሻላል እና ሰላሙን ለመጠበቅ ነው። ስለዚህ በእናንተ ሰፖርት ማድረግ አለባቸው እና እንዴት ነው ሰፖርት ማድረግ አለባቸው በሚለው ላይ ተጀምሮ ነበረ። እንደገና ከሁለቱ ወገኖችም በአንድ ላይ መጀመሪያ በጠናጤል ነበረው። እንደገናም ሁለቱ ወገኖች በአንድ ላይ ተሰብስቦ ነበረ እንግዲህ ከተማ ውስጥ ማሊና ቡርኪናፋሶ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የሚያግድ ደንብ ይፋ አደረጉ። ሁለቱ ሀገራት ይህን ያደረጉት ዩናይትድ ስቴትስ ወደ ሀገሯ እንዳይገቡ ከከለከለቻቸው ሀገራት መካከል ማሊና ቡርኪና ፋሶን በማካተቷ ለዚያ ያጸፋ መልስ ነው ተብሏል። ስደተኞች ወደ ሀገራቸው እንዳይገቡ መመሪያዎችን ያወጡት ፕሬዝዳንት ዶናልድ ትራምፕ ከሳምንታት በፊት ከሰባት ሀገራት ሰዎች ወደ አሜሪካ እንዳይገቡ የጉዞው እገዳ ይፋ አድርገዋል። በዚህ እርምጃቸውም ወደ አሜሪካ እንዳይገቡ የታገዱ ሀገራት ቁጥር አርባ መድረሱ ነው የተነገረው። ተርኪዬ ራሱን እስላማዊ መንግስት የሚለው በእንግሊዘኛ ምህጻሩ አይኤስ በተባለው ቡድን አባልነት የተጠረጠሩ መቶ ሀያ አምስት ሰዎች አሰረች። አንካራ ባለፈው ሳምንት በይፋ በጀመረችው ጸረ አይኤስ ዘመቻና አሰሳ እስካሁን የታሰሩት ስድስት መቶ እንደሚደርሱ የአዣንስ ፍራንስ ፕሬስ ዘገባ ያመለክታል። የሀገር ውስጥ ሚኒስትሩ በኤክስ ገጻቸው እንዳመለከቱት ዛሬ ማለዳ የተያዙት ከመቶ በላይ ተጠርጣሪዎች ከሀያ አምስቱ ሪቱ ግዛቶች የተውጣጡ ናቸው። ዘመቻው የተካሄደው በሰሞኑ የበዓል ወቅት የቡድኑ ታጣቂዎች ጥቃት ለማድረስ በማቀዳቸው ምክንያት መሆኑን ባለስልጣናት መናገራቸውን ዘገባው ጠቅሷል። ሰኞ እለት ተጠርጣሪ የቡድኑ አባላትን ለመያዝ ላሰሳ በወጡ ፖሊሶች ላይ ታጣቂዎቹ ተኩስ ከፍተው ሶስት ፖሊሶች መገደላቸውን እና ዘጠኙ ደግሞ መቁሰላቸው ተገልጿል። በተኩስ ልውውጡም ስድስት የአይኤስ አባላትም ተገድለዋል። በበዓላት ሰሞን ለመዝናናት ወደ ቱርክ የሚጓዙ ዜጎቻቸው ጥንቃቄ እንዲያደርጉ ጀርመንና አውስትራሊያ አስቀድመው የጉዞ ማስጠንቀቂያ አውጥተው ነበር። የምታደምጡት ዶይቸ ቬለ ዲደብሊውን ዜና ነው። የአውሮፓ ህብረት እስራኤል ጋዛ ውስጥ የሚንቀሳቀሱ የረድኤት ድርጅቶችን ማገዷ ሕይወት አድን እርዳታዎች ወደ ሕዝቡ እንዳይደርሱ ያደርጋል ሲል አስጠነቀቀ። እስራኤል በትናንትናው ዕለት ነገ ከሚብተው ጎርጎሮሳዊ ዓመት 2026 የመጀመሪያ ወር አንስቶ ጋዛ ውስጥ የሚሰሩ በርካታ የእርዳታ ድርጅቶችን እንደምታግድ አስታውቃለች። እስራኤል እርምጃውን ለመውሰድ በምክንያትነት ያቀረበችው በድርጅቶች ውስጥ የሚሰሩትን የፍልስጤማውያን ዝርዝር መረጃ መስጠት አልቻሉም የሚል ነው። በዚህ እርምጃም ሰላሳ ሰባት የረድኤት ድርጅቶች ሊታገዱ እንደሚችሉ ዘገባዎች ያመለክታሉ። ቴልአቪቭ ሁለት የታጣቂ ቡድኖች አባላት የድንበር የለሽ ሐኪሞች ድርጅት ሰራተኞች ሆነው ተገኝተዋል ባይናት የሀገሪቱ የዲያስፖራ ጉዳዮችና ጸረ ሴማዊነት ተከላካይ ሚኒስቴር ባወጣው መግለጫ እስራኤል የምትወስደው እርምጃ በፍልስጤም ግዛት ውስጥ የሚንቀሳቀሱ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችን የምትቆጣጠርበትን አሰራር ለማጠናከር ያለመ መሆኑን አስታውቋል። በመመሪያው መሰረት የሰራተኞቻቸውን ሙሉ መረጃ የማይሰጡ የእርዳታ ድርጅቶችም የስራ ፈቃዳቸው ይታገዳል ብሏል። የአውሮፓ ህብረት የሰብአዊ ጉዳዮች ኃላፊ ሀዳጃ ላህቢብ ግን ዓለም አቀፉ የሰብአዊነት ህግ ለጥርጣሬ ቦታ አይሰጥም፣ እርዳታ ለሚያስፈልጋቸው መድረስ ይኖርበታል የሚል መልእክታቸውን በኤክስ ገጻቸው አስተላልፈዋል። የፊንላንድ ፖሊስ ንብረትነቱ የፊንላንድ በሆነ የባህር ውስጥ የቴሌኮም መስመር ላይ ጉዳት ከደረሰ በኋላ በድርጊቱ የተጠረጠረውን መርከብ መያዙን አስታወቀ። መርከቧ ከሩሲያዋ ሴንት ቡርግ ተነስታ ወደ እስራኤል ሀይፋ ወደብ በመጓዝ ላይ እንደነበረች የፊንላንድ ፖሊስ ከሰዓታት በፊት ይፋ አድርጓል። ንብረትነቱ የፊንላንድ የሆነው ኤሊሳ ቴሌኮም በመስመሩ ላይ ችግር መኖሩን ዛሬ ማለዳ እንደደረሰበት ወዲያውኑ ለሀገሪቱ ባለስልጣናት ማሳወቁ ማሳወቁን የተገለጸው የፊንላንድ የድንበር ጠባቂዎች በመርከብና ሄሊኮፕተ ዶክተር ባደረጉት አሰሳ ተጠርጣሪዋን መርከብ በፊንላንድ የኢኮኖሚ ቀጠና በሚባለው አካባቢ ማግኘታቸውና መልህቋን ወደ ባህር ውስጥ ጠልቆ እንደነበር ፖሊስ አስታውቋል። ምርመራውን መጀመሩንም እንዲሁ ገልጿል። ኒውዚላንድና አውስትራሊያን ጨምሮ ከዘጠኝ በላይ ሀገራት ጎርጎሮሳዊ አዲስ አመት ሁለት ሺ ሀያ ስድስትን በርችት ተኩስ ለመቀበል ቀዳሚዎቹ ሆነዋል። የደቡብ ፓሲፊክ ሀገራት ሁለት ሺ ሀያ አምስት አመተ ምረትን በጎርጎሮሳዊ ዘመን ቀመር የሚቆጥሩትን ሌሎች በርካታ ሀገራትን ቀድመው ሸኝተውታል። በአውስትራሊያ በዓል ሲያከብሩ በነበሩ አይሁዶች ላይ በቅርቡ ተኩስ መከፈቱን ምክንያት በማድረግ የአዲስ አመት ዋዜማ አከባበሩ ከወትሮ እንዲለይ መደረጉ ተገልጿል። ሲድኒ ከተማ ላይም በርካታ ፖሊሶች መሳሪያቸውን በግልጽ ታጥቀው ተሰማርተው ታይተዋል። ኒውዚላንድም በተለያዩ ስፍራዎች የሚካሄዱ የአዲስ አመት አቀባበል አከባበሮችን መገደቧን የተነገረው ነገ አንድ የሚለውን ጎርጎርሳዩን አዲስ አመት 2026 ምክንያት በማድረግ የጀርመን መራሄ መንግስት ፍሬድሪሽ ሜርስ ባደረጉት ንግግር አለማችን በፍጥነት እየተለወጠች መሆኑን አመልክተዋል። አውሮፓ ላይም የህዝቡን ነጻነትና ደህንነት ስጋት ላይ የሚጥል አደገኛ የጦርነት ነጋሪት እየተጎሰመ ነው ያሉት አለማችን በፍጥነት እየተለወጠች ነው ይህ ለውጥ ደግሞ ህይወታችን ላይ ሁሉ ተጽዕኖ ያደርጋል በቀጥታ የህዝቡን ነፃነትና ደህንነት ስጋት ላይ የሚጥል አደገኛ የጦርነት ነጋሪትም አውሮፓ ላይ እየተጎሰመ ነው ኢኮኖሚያችን በአስፈላጊ ማሻሻያዎች ምክንያት የዋጋ ንረትና ዓለም አቀፋዊ የንግድ ግጭቶች የተነሳ ውጥረት ላይ ነው ለዚህ ደግሞ በስራው ዓለም ዘመናዊ ቴክኖሎጂዎችን ለጋራ ህይወታችን ሀገራችንም ምርስ በንግግራቸው ሀገራቸው ጀርመን ከስደተኞችና ከኢኮኖሚዋ ጋር በተያያዘ ዘርፈ ብዙ ተግዳሮቶችን እየተጋፈጠች መሆኗንም ተናግረዋል። በተለይም ስልጣን ከያዙ ጀምሮ ህገወጥ ስደተኞችን በተመለከተ ጀርመንም ሆነ አውሮፓ ጠንካራ ውሳኔ ማሳለፋቸውንም ዘርዝረዋል። የፌዴራል መንግስት የስራ ዘመኑን ከጀመረበት ጊዜ አንስቶ ጀርመን ውስጥም ሆነ በአውሮጳ ህገወጥ ስደትን ለመቀነስ ጠቃሚ ውሳኔዎችን አሳልፈናል። እኛም በሚመለከት ወደ ሀገራችን እነማን መምጣት እንዳለባቸውና እነማንስ ከሀገራችን መውጣት እንደሚገባቸው በድጋሚ ወስነናል። ለሕጋዊና ስርዓት ላለው ስደት አዲስ ማበረታቻ ፈጥረናል። በተመሳሳይ ለሕገ ወጥና ስርዓት ለሌለው ስደት ደግሞ መስመሩን ዘግተናል። ሩሲያ አሁንም ዩክሬን ላይ ወረራዋን አጠናክራለች ያሉት ሜርስ የዩክሬንን ዜጎች በሞርታር ድብደባ እየተሳቀቁ በጨለማ ውስጥ ለመኖር ተገደዋል ብለዋል። ጦርነቱም ከጀርመን ሩቅ ነው ሊባል እንደማይችል በመግለጽ ሀገራቸው ለኪየቭ ድጋፍ ማድረጓን እንደምትቀጥል አመልክተዋል። በጎርጎሮሳዊው አዲስ ዓመት 2026 ዋዜማ ኦስትሪያ ውስጥ 15ሺህ አደገኛ ርችቶች መያዛቸውን የሀገሪቱ ፖሊስ ዛሬ አስታወቀ። የኦስትሪያ ፖሊስ በበርካታ ፌዴራል ግዛቶች ውስጥ ባካሄደው ክትትል ቦምቦችና የጥይት ዝናሮችን ሳይቀር ማግኘቱን የሀገር ውስጥ ሚኒስቴር አስታውቋል። ከርችቶቹ መካከልም እንደ ቦምብ ያሉ አደገኛ የሚፈነዱ ውህዶች ያሉባቸው መገኘታቸውንም የጀርመን የዜና አውታር ዲፒኤ ዘግቧል። ለበዓል የሚተኮሱ ርችቶች ጀርመንና ኦስትሪያ ውስጥ በታወቁ ስፍራዎች ልዩ ስልጠና በወሰዱ ባለሙያዎች ክትትል እንደሚሸጡም አመልክቷል። የኦስትሪያ ባለስልጣናት መረጃ ደርሷቸው ፍተሻ ማካሄዳቸውን የተገለጸው በርችት ስም የተገኙት አደገኛ ፈንጂዎቹ ለጥቃት ሊውሉ እንደሚችሉ ነው የሀገሪቱ ውስጥ ሚኒስቴር በመግለጫው ያመለከተው። ይህ ዶች ቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ጋምቤላ ክልል አንዳንድ አካባቢዎች የተከሰተውን ግጭት ለመፍታት የሰላም ጉባኤዎች እየተካሄዱ ነው። ማሊና ቡርኪና ፋሶ የአሜሪካ ዜጎች ወደ አገራቸው እንዳይገቡ የሚያግድ ደንብ ይፋ አደረጉ። ተርክዬ ራሱን እስላማዊ መንግስት በሚለው ቡድን አባልነት የተጠረጠሩ መቶ ሀያ አምስት ሰዎች አሰረች። በዘመቻው እስካሁን የታሰሩት ስድስት መቶ ደርሰዋል። ዜናው በዚሁ አበቃ።